የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ2225 ና 31 ሜትር ባንዶች ዘወትር በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት የሚያሰማውን ፕሮግራም አሁን ጀመረ። መጨረሻ ተራበት የነበረው ድርጅት አንድ ሰፊ ጥናት አስጠንቶ ነው በዓለም ላይ ከተደረጉት ሁሉ የልማት እርዳታዎች ፕሮጀክቱ ካለቀ በኋላ ዘላቂ ውጤት ያሳየ ጤና ነው፣ እርሻ ነው፣ ትራንስፖርት ነው፣ ትምህርት ነው ብሎ ከጠየቁ በኋላ ያለምንም መጠረጠርና ውርውል ትምህርት ከሁሉም የልማት ዘርፍ ዘላቂ ውጤት ያለ ሆኖ ነው የተገኘው። አንጋፋ የምጣኔ ሀብት ባለሙያ ናቸው። ለማኅበረሰብ ደህንነት የሚበጅ ፈቅዶ የሚደረግ ሥራ ንሳቤ የራሳቸው ያደረጉ ዘላቂ ማኅበራዊ ለውጥ በማምጣቱ ረገድ ዜጎች አይነተኛ ሚና አላቸው የሚሉት እንግዳችን ቁጥሩ የበዛ ወጣት ሕይወት ለማቃናት የረዳ የበጎ አድራጎት ሥራ ጠንሳሽና መሪም ናቸው። ዜናውን ተከትሎ በሚቀርበው ቀዳሚ ውይይታችን ያጫውቱናል። ዐሥራ ስድስት የልጆች መጽሕፍት በእንግሊዝኛና በአማርኛ የጻፉት የኢዛን መጽሕፍት መሥራቿ የማሳቹሴትስ ግሎባል ዩኒቨርሲቲ የቅድመ ዕድገት ትምህርት ክፍል ሊቀመንበሯ ዶክተር ሀዋኒ ንጉሴም አብረውን ያመሻሉ። ንጉሴ አክሊሉም ለምሽቱ ያሰናዳውን በአዲስ አበባው መስኮት ያሰማናል። ጤና ስጥልኝ፣ እንደምናመሻችሁ፣ እንደምንሰናብታችሁ ውድ የራዲዮ መጽሔት ተከታታዮች ከዛሬ እሁድ ጥቅምት 18 2016 ዓ ም ቅንብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደንኝ። አሁን እሁድ ከሆነ ምሽቱ የራዲዮ መጽሔትን አይደል ሰዓቱ? ከሰዓቱ የዓለም ዜና በኋላ መለሳለሁ እንዳትሄዱ። እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። በእስላማዊ መንግስት የሚደገፉ አማጽያን በምስራቃዊ ዲሞክራቲክ ሪፐብሊክ ኮንጎ ባደረሱ ጥቃት ሁለት የዩጋንዳ ወታደሮችን ጨምሮ ሌሎች ሁለት ንጹሐን ዜጎችና አንድ ተጠርጣሪ ጥቃት አድራሽ መገደላቸውን ባለስልጣናት አስታወቁ። በሰሜን ኪቡ ግዛት የመንግስት ሰራተኛ የሆኑት ባርቴሌሚ ካምቤሌ እንዳስታወቁት ከእስላማዊ መንግስት ጋር ቁርኝት ያላቸው ዲሞክራሲያዊ ኃይሎች በቤኒ ግዛት ካሲንዲ የመኪና ማቆሚያ ላይ ባደረሱት ጥቃት አንድ ኬንያዊና አንድ የኮንጎ ዜግነት ያለው የጭነት መኪና አሽከርካሪዎች ተገድለዋል። በስፍራ የተገኘው አምስተኛ ስክሪን ያጥቂው ሊሆን እንደሚችል መገመቱንም ለአዣንስ ፍራንስ ፕሬስ አስረድተዋል። የእስላማዊ መንግስት ቡድን ቅዳሜ አመሻሽ ላይ በቴሌግራም መተግበሪያ አማካኝነት ባስተላለፈው መግለጫ ለጥቃቱ ኃላፊነት ወስዷል። ታጣቂዎቹ ቤኒ በተሰኘው ግዛት ኦኢቻ ከተማ ውስጥ ከሰኞ ሌሊት እስከ ማክሰኞ አጥቢያ ባደረሱት ጥቃትም ሀያ ስድስት ንጹሐን ዜጎች የተገደሉ ሲሆን ስፍራው ታጣቂዎቹ ለዓመታት ተደጋጋሚ ጥቃት ያደረሱበትና እስላማዊ መንግስት የመካከለኛው ምስራቅ ግዛቱ እንደሆነ የሚገልጸው ስፍራ ነው። እስራኤል በከበባ ውስጥ በምትገኘው ጋዛ ላይ የምታካሄደውን ጥቃት አጠናክራ በቀጠለችበት ወቅት ጦርነቱን ለማስቆም በኳታር አሸማጋይነት በእስራኤልና በሐማስ መካከል የሚካሄደው ድርድር ቅዳሜ ዕለት መቀጠሉን አንድ ለጉዳዩ ቅርብ የሆኑ ምንጭ አስታወቁ። ንግግሮች አልተቋረጡም ያሉት ጉዳዩ ጥንቃቄ የሚያስፈልገው በመሆኑ ማንነታቸውን እንዳይገለጽ የጠየቁት ምንጭ፣ ሆኖም ጥቃቱ አርብ ምሽት ተጠናክሮ ከመቀጠሉ በፊት ይካሄድ ከነበረበት ፍጥነት እጅግ በቀዘቀዘ ሁኔታ መቀጠሉን አመልክተዋል። ኳታር ላለፉት ሶስት ሳምንታት ከጀርባ ሆና የሐማስን ባለስልጣናትና እስራኤልን በማነጋገር ሰላም እንዲወርድና ታጋቾች እንዲለቀቁ ለማድረግ የዲፕሎማሲ ስራ ስትሰራ መቆየቷ ይታወሳል። ከፍተኛ ሀብትና መዋለንዋ የማፍሰስ አቅም ያላት ትንሿ አኳታር የፖለቲካ ቢሮ በዋና ከተማዋ ዶሃ ከሚገኘው ሀማስ ጋር ቀጥተኛ ግንኙነት ያላት ሲሆን ቀደም ሲል በእስላማዊ ቡድንና በእስራኤል መካከል ሰላም እንዲወርድ ከፍተኛ እገዛ አድርጋ ነበር። በፓኪስታን ሃይማኖታዊ ፖለቲካ የሚያራምደው ፓርቲ ደጋፊ ሆኑ በሺዎች የሚቆጠሩ ሰዎች እስራኤል በጋዛ በሚገኙ ፍልስጤማውያን ላይ የምታደርሰውን ጥቃት በመቃወም በዋና ከተማው ኢስላማባድ እሁድ ዕለት ሰላማዊ ሰልፍ አካሂደዋል። ጸረ አሜሪካ መፈክሮችን በማሰማትም ዩናይትድ ስቴትስ አጥቂውን ትደግፋለች በማለት ከሰዋል። ጽንፈኛው ቀኝ ዘመን ፓርቲ ጃማት ኢስላሚ የጠራው ሰልፍ በኢስላማባድ ከሚገኘው ዝነኛ አደባባይ ተነስቶ ከፍተኛ ጥበቃ ወደሚደረግለት የዩናይትድ ስቴትስ ኤምባሲ እንዲያመራ ታስቦ ነበር። ሆኖም ባለስልጣናት ፓርቲው እቅዱን እንዲቀይርና ሰላማዊ ሰልፉን ከኤምባሲው በራቀ ስፍራ ላይ እንዲያካሄድ አድርገውታል። ሴቶችና ሕጻናትን ጨምሮ የጃማት ኢስላም ደጋፊዎች በርካታ ኪሎ ሜትሮችን ተጉዘው በሰልፉ ላይ ተገኝተዋል። እስራኤልን እና ዩናይትድ ስቴትስን የሚቃወሙ እንዲሁም ፍልስጤማውያንን የሚደግፉ መፈክሮችንም አሰምተዋል። መድኃኒቶችን እና ጥቂት የእርዳታ ቁሳቁሶችን መላክ ብቻ በቂ አይደለም ሲል የገለጸው የሰልፉ አስተባባሪ የሙስሊሙ ዓለም መሪዎች ለጋዛ እንዲነሱና የአሜሪካ ባሪያ ከመሆን ይልቅ በአላህ ላይ እንዲመኩ ሲል አሳስቧል። በመጨረሻም የሮማው ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ በእስራኤልና ሐማስ መካከል በሚካሄደው ጦርነት የተኩስ አቁም እንዲደረግና በፍልስጤም ታጣቂ ቡድን ጋዛ ውስጥ የተያዙ ታጋቾች እንዲለቀቁ እሁድ ዕለት ጠይቀዋል። አቡነ ፍራንሲስ በቅዱስ ጴጥሮስ አደባባይ በሚያደርጉት ሳምንታዊ ቡራኬ ላይ የጦር መሳሪያዎችን የማስቆም እድል እንዳለ ማንም ሊረስ አይገባም ሲሉም አሳስበዋል። ሊቃነ ጳጳሱ ይህን ያሉት ሶስት ሳምንታት ባስቆጠረው ጦርነት እስራኤል የሐማስን ቡድን ለማጥፋት ጠቅላይ ሚኒስትሩ ቤንጃሚን ኔታንያሁ ሁለተኛ ምዕራፍ ሲሉ የጠሩትን የምድር ላይ ውጊያ ባወጀችበት ወቅት ነው። አቡነ ፍራንሲስ ተኩስ አቁም ተኩስ አቁም እንላለን፣ ወንድሞችና እህቶች አቁሙ። ጦርነት ሁልጊዜ ሽንፈት ነው፣ ሁልጊዜም ሲሉ ተማጽነዋል። በፍልስጤምና በእስራኤል ያለውን አስቸጋሪ ሁኔታ በማመልከትም በተለይ በጋዛ ለሰብአዊ እርዳታ አስተማማኝ የሆነ ቦታ ይኖር፣ ታጋቾችም በአስቸኳይ ይለቀቁ ሲሉ ተናግረዋል። ይህ በእንዲህ እንዳለ በሺዎች የሚቆጠሩ ተስፋ የቆረጡ የጋዛ ነዋሪዎች የተባበሩት መንግስታት ድርጅት የፍልስጤም ስደተኞች ኤጀንሲ መጋዘኖችንና ማከፋፈያ ማዕከላትን ሰብረው በመግባት ዱቄትና ሌሎች ሕይወት ማቆያ ንብረቶችን መውሰዳቸውን ድርጅቱ እሁድ እለት አስታውቋል። አድማጮች ለሰዓቱ የያዝ ናቸው ዜናዎች እነዚህ ናቸው። ከቀሪዎቹ የእሁድ መሰናዳችን ጋር መልካም ቆይታ። በድጋሚ ጤና ይስጥልን። ሰላም እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ እሁድ ጥቅምት 18 2016 ዓ.ም የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን በራዲዮ መጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። ፍና ንቃት ታች አምናን አርፌ አምናን አሳልፌ ቀኔ ዛሬ ሆኖ እየተኛሁ ነቃው እንሆኝ ዘንድሮ እንደምን ምን ይሆናል እየተኙ መንቃት የሚጠይቅ ብሎ እንዳለ ምናልባት የማርቆስ ብሂል የሄግል ምስጢሩ በአንድነት አይደለ ልዩነት መኖሩ ብቻውን አንድነት መቼ ይኖሮ ያውቃል ልዩነትስ? እኩል አይደል? ግማሽ አካል አይሞላም፣ አይሆንም። ሁልጊዜ ጎደሎ ነፍስ ግዙፍ አካል ሲታይ ተጠቅድሎ ሲንቀሳቀስ እንጂ አልተኛም ተብሎ የሚነገርለት የሚዘመርለት ሰው በሰው አንደበት በመንበረ ሕይወት፣ አለዚያማ የለም ይሆናል ሰውነት አካል በድን ብረት ነፍስ የቀዳችሁለት። እንቅልፍም እንደዚያው የሞት ታላቅ ወንድም ያሸልባል እንጂ ላይመልስ አይወስድም። እናም ሲያሸልበኝ ሲወስደኝ ስነቃ ሐምሌና ነሐሴ ሁለት ወር አበቃ። ነሐሴ 1981 አንጋፋው ገጣሚና ደራሲ ፕሮፌሰር ባየ ይማም ትዝብትና ተስፋ በሚል ርዕስ ለንባብ ካበቁት የግጥም መድብል ባገኘናትና የሳምንቷም ምርጥ ባደረግናት እንቅልፍና ንቃት የተሰኘች ግጥም ዝግጅታችንን ጀምረናል። ፕሮፌሰር ባየ ይማምን እናመሰግናለን። አሁን ቀዳሚዋን ስልት እናስከትል። time ቆቷ ነው ያስቸገረኝ ሌት በህልሜ የመጣች እየታየችኝ ሟቹ ተወዳጅ ድምፃዊ ጥላሁን ገሰሰ እንዳቀነቅናት አሁን በቀጥታ ከአንጋፋው የምጣኔ ሀብት ባለሙያና የበጎ አድራጎት ሰው ዶክተር አብርሃም በቀለ ጋር ወደምናደርገው ቆይታ የከፍተኛ ትምህርት እድል አግኝተው ከ50 ዓመታት በፊት ወዲህ ወደ ዩናይት ስቴትስ የመጡት ዶክተር አብርሃም በቀለ በአውሮፓውያኑ የዘመን አቆጣጠር በ1970 ዓ.ም የምጣኔ ሀብት ትምህርት በማጥናት መጀመሪያ በዩኒቨርሲቲ መምህርነት ከዚያም በአውሮፓውያኑ የዘመን አቆጣጠር በ1980 በዓለም ባንክ የምጣኔ ሀብት ጉዳዮች ተመራማሪነትና ኋላም በዩናይት ስቴትሱ ዓለም አቀፍ ተራድኦ ፕሮግራም ዩኤስኤአይዲ የምጣኔ ሀብት ሙያ አማካሪነት እንዲሁም በሌሎች የተለያዩ ድርጅቶች ውስጥም በተመሳሳይ በጥናትና ምርምርና በአማካሪነት አገልግለዋል። የዛሬው ውይይታችን ታዲያ ይበልጡን የዛሬ 25 ዓመት ግድም ጡረታ ከወጡ በኋላ የብዙዎችን ሕይወት ለመለወጥ ይሁነኝ ብለው ለረዥም ጊዜ በተለየ ትኩረት የሠሩትን በተግባርም ተጨባጭ ፍሬ ማፍራት የቻለ የበጎ አድራጎት ሥራቸውን ነው የሚመለከተው። ወደ ወጋችን እንዝለቅ። ዶክተር አብርሃም በቀለ በቀድሚያ ለጊዜው አመሰግናለሁ። አሉላ እጅግ አመሰግናለሁ ስለሰጠ። ከመሰረታዊ ጭብጥ ለመንደርደር የበጎ አድራጎትና የበጎ ፈቃድ አገልግሎቶች ባህሉ በደረጀበት በዚህ በዩናይት ስቴትስ በእንግሊዝኛው አጠራር ፊላንትሮፒ፣ ቮለንትሪዝም፣ ሰርቪስ የሚባሉ የተለያዩ ነገር ግን ተቀራራቢ ስያሜዎች ይዘወተራሉ ለአማርኛው ደግሞ ቀረብ አድርገን ለመነጋገር የበጎ አድራጎትና በጎ ፈቃድ የሚሰኙትን አጠራሮች እንዳገባቡ እያፈራረቅን ብንጠቀም ጥሩ ነው። የበጎ አድራጎትም የበጎ ፈቃደኛነትን ስራዎች ለልማት ከፍ ያለ ጥቅም ስላላቸው ወቅታዊም ነው ብዬ ገምታለሁ። እኛ አሉና ለማህበረሰብ የሚደረግ ስራና የበጎ ፈቃደኝነት ባህል ቀደም ብዬ በመንደር የጠቀስ እንዳደረግኩት በዚህ በምንኖርበት በዩናይትድ ስቴትስ ረዘም ያለ ጊዜ ያስቆጠረ ባህል ነው። ብዙዎች ለማህበረሰባቸው ያላቸው ይሰጣሉ። ለሚረዳ የድጋፍ እጃቸውን ይዘረጋሉ። በእርስዎ አስተያየት ለማህበረሰብ እድገትና ብልጽግና በሚደረጉ ጥረቶች ውስጥ እያንዳንዱ ሰው የበኩሉን አስተዋጽኦ በማበርከት ስላለው ሚና ምን አስተያየት አለዎት? ምን ሊያደርግ ይችላል? አንድ ሰው፣ በእኔ ግምት የሚኖርበትን ማህበረሰብ ለማሻሻል አቅም የሌለው ሰው አለ ብዬ አላምንም። ማንም ሰው የሚኖርበትን ማህበረሰብ ለማሻሻል አቅም አለው። የአንዱ አቅም ከሌላው ሊበልጥ ይችላል። የአንዱ በገንዘብ ሊሆን ይችላል፣ ሌላው በእውቀት ሊሆን ይችላል፣ ሌላው በጉልበት ሊሆን ይችላል። ግን ማንኛውም ሰው የሚኖርበትን ኅብረተሰብ ለማሻሻል አንደኛ የተፈጥሮ ግዴታ ያለበት ይመስለኛል። ሁለተኛም ግሮ የኑሮ ሁኔታ የሚያስገድደው ይመስለኛል። ያንን ህብረተሰብ በማሻሻል ግለሰቡ በተዘዋዋሪ መንገድ የራሱ ህይወት የሚያሻሽል ያለው የሚቀጥለው ትውልድ የሚቆየውን ማህበረሰብ፣ የሚቆየውን ንብረት፣ የሚቆየውን ቅርስ፣ የሚቆየውን ባህልም እንደማሻሻል ነው የምቆጥረው ያለው። ሁሉን ነገር ከመንግስት ከተጠበቀ፣ ሁሉን ነገር ከተደራጀ መዋቅር ከተጠበቀ ብዙ ነገር ወደ ኋላ ሊቀር ይችላል። ስለዚህ ማንኛውም ሰው እንዳቅሙ የሚኖርበትን ማህበረሰብ ለማሻሻል ችሎታው አለው ብዬ ነው የምገምጡ የችሎታው አይነት ይችላል ጥሩ መነሻ ይሰጡን ይመስለኛል። ለመሆኑ የበጎ አድራጎት ስራዎችና በጎ ፈቃደኝነት ማህበረሰብን ከማገልገል አንጻር ለህብረተሰብ እድገት ያለውን ጠቀሜታ በወል የተገነዘቡበትን ወቅት ያስታውሳሉ? ኋላ ላይ የምንነጋገራቸው የሰሯቸውን ስራዎች እንድናነሳ ይፈቅዳሉ? ትዝሎታል እንደ በተለየ ስሜት የተሳቡበትን አይነተኛ መንገድ አድርገው እንዲወስዱ ምክንያት የሆነትን ጊዜ በጎ ፈቃደኛነት ሸርነት የመሳሰሉት ነገሮች ከተገነዘብኳቸው እና አስፈላጊነታቸው፣ ጠቃሚነታቸው ከተገነዘብኩት ቆይቷል። ገና በልጅነት ገጠር በምኖርበት ጊዜ እንሳየው ያደግኩት ጉዳይ ነው። የገጠር ሰው እንደምታይቀው በጣም ይደጋገፋል እና ገጠር ውስጥ የሚራርሰው የለም። በነገር ላይ ገጠር ውስጥ ማደሪያ ጦጅ የሚበላው ሰው የለም። ሁሉም መጠነኛ ኑሮ ስለሚኖር በቃችን መጠነኛ ኑሮ ግን አብቃቅቶ እና ተደጋግፎበት የሚኖረ ያለ። ስለዚህ ገጠር ውስጥ ካደግ ይሄ ነገር አብረው ያድጋል። ግን ልማትን በተመለከተ በጎ አድራጎትና በጎ ፈቃደኛነት ለልማት ከፍ ያለ ተዋጽኦ እንደሚያመጣ መቼ ነው የተገነዘብከው ብትለኝ፣ አሜሪካን ሀገር ከመጣሁ በኋላ ነው። ይህውም አሜሪካን ሀገር ከመጣሁ በኋላ ያልኩበት ምክንያት እዚህ ሀገር ስትመጣ ብዙ ነገሮች በመንግስት ብቻ ሳይሆን በፋውንዴሽን እና በተለያዩ በጎ አድራጎት ድርጅቶች ሲከናወኑ ታያለህ። እንዲያውም ትምህርት ዓለም ውስጥ ካለህና ምርምር ውስጥ ስትገባ አያሌ ምርምሮችና ጥናቶች፣ ብዙ ዩኒቨርሲቲዎች፣ ብዙ የምርምር ተቋሞች ለበጎ አድራጎት የሚደጎሙ መሆናቸውን ታያለ። እዚህ ሀገር ሆስፒታሎች ሳይቀሩ የጥበብ ቦታዎች፣ ቲያትር ቦታዎች፣ የጥበብ ትምህርት ቤቶች፣ ሌሎችም ነዚህ የመሳሰሉ ነገሮች ብዙዎቹ በመንግስት ብቻ ሳይሆን በጎ አድራጎት ድርጅቶች የሚደጎሙ ናቸው። ከነዚህ በጎ አድራጊዎች መካከል ለምሳሌ አንዱ በጣም ስመጥሩ የሆነው ሮክፌለር የሮክፌለር ቤተሰብ ነው። ይህ ቤተሰብ የእኩልነት መብት ታጋዮች ሲቪል ራይትስ የሚባለው ነው። ከዛ ጀምረህ የጥቁሮች ዩኒቨርሲቲዎች፣ የተለያዩ የምርምር ቦታዎች፣ ናሽናል ፓርክስ የሚባሉትን በአማርኛ ያው ፓርክ እያልን ነው የምንጠራው አሁን ጊዜ መናፈሻዎች ሊባሉ ይችላሉ። ግን ከዛም በላይ በአሜሪካን ሀገር ናሽናል ፓርክ የሚባሉት አንዳንዶቹ በአንድ አውራጃ ሚያክሉ ናቸው። በኢትዮጵያ ትንት ምትወስዱ እና እንደዚህ እንደዚህም ቦታዎች የተፈጥሮ ሀብትን እንክብካቤ በተመለከተ እዚህ በጎ አድራጎት ድርጅቶች ከስ አመቱ ተዋጽኦ እንደሚያደርጉ የተገነዘብኩት እዚህ ሀገር ተመጣው። በእርግጥ አንዳንድ የበጎ አድራጎት ስራዎችን ኢትዮጵያ ውስጥ እያለሁኝ አልተገነዘብኩም ማለት አይደለም አሉ ግን ልማትን በተመለከተ በስፋት የበጎ አድራጎት ድርጅቶች ከፍ ያለ ሚና እንዳላቸው በበጎ ፈቃደኛነት ማገልገል ከፍ ያለ ሚና እንዳለው የተገነዘብኩት አሜሪካን ሀገር ከመጣው በኋላ ነው አለ መልካም ዶክተር አብርሃም ቀደም ብዬ ጠቀስ ጠቀስ ያደረግኩትን ጥያቄ ስጠይቁ አድማጮች ዶክተር አብርሃም ምን ይሆን የሰሩት እንዲሉ እንዲጠይቁ የሚያደርግ ይመስለኛል በበጎ አድራጎትና በበጎ ፈቃደኝነት ላይ ያተኮረ ውይይት እንድናደርግ ምክንያት የሆነን በቅርቡ ሰባ አምስተኛ አመት ልደትን ሲያከብሩ ድምፆ ሰባ አምስት መስሎ መሰማቱን እጠራጠራለሁ። በጣም ጠንካራ ሰው ኖት። በአካልም በገጽም ለሚያየው ለሰባ አምስት አመት ሰው በጣም ወጣት እንደሆኑ አውቃለሁ። በአካባቢያችንም በሚያደርጓቸው የነቃ ተሳትፎ በስፋት ይታወቃሉ። በነኚህ ሁለት ትልልቅ አጋጣሚዎች ላይ ተገኝቼ ይበልጥ ስለ እርሶ ስራዎች በታዘብኩባቸው መድረኮች የብዙዎችን ህይወት ኢትዮጵያ ውስጥ በቃላችን ከምንናገረው በላይ በሰዎች ህይወት ላይ በወጣቶች ይልቁን ደግሞ በተማሪዎች ህይወት ላይ ለውጥ ያመጣ ቁጥሩም በግለሰብ ደረጃ ለማሰብ የሚገዱ አመታት ውስጥ በሺዎች የሚቆጠሩ ተረድተዋል። ትምህርታዊነቱም የተሰሩት ስራዎች መታወቃቸው ሌሎችንም በእርሶ እግር ለሚነሱ ይህን ስራ ለማድረግ ለሚነቃቁም ትርጉም ያለው በመሆኑ በዚያ መንፈስ ቢመልስልኝ ጥሩ ነው። እነዚህ ያልካቸው ወቅቶች ላይ ደግሞ የተነሱት የስኮላርሽፕ ጉዳይ ይመስለኛል። ትምህርት ለእድገት ቁልፍ መሆኑን ከተገነዘብኩኝ ቆይቻለሁ። አባቴ በጣም ነቃ ያሉ ሰው ስለነበሩ ስለ ትምህርት ብዙ ደጋግሞ የሚነግሩን ነገር ነበር በነገር ላይ ቀዳማዊ ኃይለ ሥላሴ እንዲሆኑ ባገኙት ሁሉ አጋጣሚ የትምህርትን ጥቅምና ዋጋ ለኢትዮጵያ ሕዝብ ብዙ ሰብከዋል። በተግባርም አሳይተዋል። ኢትዮጵያ ውስጥ ከተቋቋሙት የመጀመሪያ ትምህርት ቤቶች አንዱ ተፈሪ መኮንን በግል ሀብታቸው ያቋቋሙት ትምህርት ቤት ነው። በግል ሀብታቸውም ደግሞ ውጭ ሀገር ልከውም ብዙ ሰው አስተምረዋል። እና ትምህርት ዋጋ እንዳለው ስነገር ነው ያደግኩት። ከዛም በላይ ደግሞ ያደጉ ሀገሮችን በማደግ ላይ ያሉ ሀገሮችን፣ ወይም ከእድገት ወደ ኋላ የቀሩ ሀገሮችን ስታይ ትልቁ ዋናው ቁልፍ ሚና የሚጫወተው ትምህርት ብሎ ነው ሚገኝ ያለው። ከዚያም አልፎ በመጨረሻ ሰራበት የነበረው ድርጅት በአስራ ዘጠኝ መቶ ሰማንያ በፈረንጅ አቆጣጠር ነው መጨረሻዎች ገደማ ሰማንያ ስምንት ሰማንያ ዘጠኝ ላይ ይሆናል አንድ ሰፊ ጥናት አስጠንቶ ነበር ይኸውም በዓለም ላይ ከተደረጉት ሁሉ የልማት እርዳታዎች የዲቨሎፕመንት አሲስታንስ የሚባለው የልማት እርዳታዎች የትኛው ክፍል ነው ዘለቄታ ያሳየው ፕሮጀክቱ ካለቀ በኋላ ዘላቂ ውጤት ያሳየው ጤና ነው፣ እርሻ ነው፣ ትራንስፖርት ነው፣ ኢንዱስትሪ ነው፣ ትምህርት ነው ብሎ ከጠየቁ በኋላ ያለምንም ትርትርና ውልውል ትምህርት ሆኖ ነው የተገኘው። ትምህርት ከሁሉም የልማት ዘርፍ ዘላቂ ውጤት ያለው ሆኖ ነው የተገኘው። አንድ ምሳሌ መሰለህ፣ ኃይለ ሥላሴ በትምህርት ላይ ከፍ ያለ እምነት ስለነበራቸው በዛም አልፎ ጥራት ላይ የጥሮት ጥራት ላይ ስለነበራቸው በርሳቸው ጊዜ ኢትዮጵያ ይመረቁ የነበሩት ዩኒቨርሲቲ ምሁራን ደርግ መጥቶ አብዮት ሲያካሄድና ከሀገር ሲባረሩ ወይም ሲሰደዱ የሄዱበት ሀገር ለመቀጠር ምንም አያዳግታቸውም ነበር። እዚህ ውስጥ በጣም ስመጡ የነበረው የአለማ የእርሻ ኮሌጅ ነው። እዚህ ኮሌጅ የወጡ ምሁራን በአንድ ወቅት አፍሪካ በሙሉ፣ ካሪቢያን፣ በአሲያን አገሮች ተሰራጭተው በኤክስፐርት ደረጃ ያገለግሉ ነበር። ይህ ሁሉ የትምህርት ውጤት ነው። አሜሪካ ከዓለም የቀደምት የኢኮኖሚ አያል ለመሆን የመጣችው በኤሌመንተሪ እና በሁለተኛ ደረጃ ትምህርት ላይ ከፍ ያለ ትኩረት ስለሰጠች እና አያሌ ሰዎችን በነጻ ስላስተማረች ከዚያም ደግሞ አልፋ በተለያየ መንገድ የላንድ ግራንት የሚባለው ሌላም ሌላም ዲዎች የዩኒቨርሲቲ ትምህርትን አስፋፍተው በተለይም ደግሞ ከሁለተኛው ዓለም ጦርነት በኋላ የጂአይ ቢል የሚባለው ጦር ሰራዊት መከላከያ ኃይል ውስጥ ያገለገሉ ወጣቶች ዩኒቨርሲቲ ገብተው በነጻ የሚማሩበትን ዘዴ በመፍጠር አያሌ የሆኑ ምሁራኖችን ስለወጣች ነው። ዛሬ በዓለም ላይ በተመለከተው ትምህርት ላይ ሳያተኩር የኢኮኖሚ ግስጋሴ ሊያገኝ የቻለ አንድም ሀገር የለም። ትምህርት ላይ ሳያገኝ የዲሞክራሲ ግስጋሴ ሊያገኝ የቻለ ሙሉ ወደኋላ ኋላ ቃሆች የምታያቸው ደግሞ ለትምህርት የሚያስፈልገውን ትኩረት ያልሰጡ ናቸው። ስለዚህ ትምህርት ቁልፍ እንደሆነ ከተገነዘብኩት ቆይቷል፣ ግን በስራ ላይ በነበርኩበት ጊዜ ይህን ደግሞ የሚያመሳክሩ ብዙ አያሌ ነገሮች ተቀስተው ስላገኘኋቸው ነው። በዚህ ምክንያት ትምህርት ላይ ያተኮረ ዶክተር አብርሃም ለምትረዷቸው ልጆች የትምህርት እድል ስለሚያስገኘው እና በሺዎች የሚቆጠሩም ስለተጠቀሙበት የበጎ አድራጎት ስራችሁ ደግሞ በመጠኑ ያጫውተውን። ስኮላርሽፕ ስናስበው ብዙ ጊዜ ፈጅቷል። ሀሳቡን በማወጠንተን አንድ ስምንት አመት፣ ከዛ በኋላ ደግሞ እግሉን በማውጣት ሁለት አመት፣ በጠቅላላ ከመጀመሪያችን በፊት አስር አመት ፈጅቷል። ለምን አስር አመት ብትለይ? አንደኛ ያለሁት አሜሪካን ሀገር ውስጥ ነው። ኢትዮጵያ ውስጥ አስተማማኝ የሆነ ድርጅት እና ወይም ግለሰብ አስፈላጊ ስለሆነ የግለሰብ ስራ ለማካሄድ ይቻል ድርጅት ሁለተኛ ደግሞ አንዴ ከተጀመረ በኋላ ጽኑ ሆኖ እንዲቆይና እንዳያቋርጥ እኔም በማሰብ ሳንቸኩል ጊዜያችንን ወስደን አስፈላጊውን ጥናትና ዝግጅት አድርገን የጀመርን ነው። የጊዜ ፈቃዱ ሆኖ ይህንን ነገር ስንጀምር ብዙ ቅን መንፈስ ያላቸውና በጎ ፈቃደኛነት ያላቸው ሰዎች አገኘን። ከእነዚህ ውስጥ ተቀዳሚ የሆነው ነፍሱን ይማረውና አንድ ወዳጄ ጌታቸው ደስታ የሚባል ነው። ኢትዮጵያ መንግስት ከፍተኛ ባለስልጣን ያገለገለ ከዛም በንግዱ ዓለም የተዋጣለት የተሳካለት ሰው ነበር። ኢትዮጵያ ኢኮኖሚው ነፃ እየሆነ ሲሄድ ደግሞ ብዙ ቦርዶች ውስጥ አባል የሆነ ያገለገለ የነበረ ሰው ነው። ይህንን ወንድሜን ከብዙ ማውጠንጠን በኋላ ሀሳብ ውሳ ካፍለው ይህ የተቀደሰ ሀሳብ ነው ብሎ እሱ ነው ይሄንን እውን ሊያደርግ ልን የቻለው አቶ ጌታቸው እና ከእሱ ጋር የተባበሩት ወንድሞቻችን እና አቶቻችን ናቸው። አቶ ጌታቸው በኋላም ደግሞ እንደዚሁ ከሱ በማይተናነስ ደረጃ ለዚህ ለስኮላርሺፑ ጥሩ እምነት ያላቸው ሰዎች አንዳንዶችም ከጡረታ የወጡ በቦርድ አባልነት የቦርድ ቸርማን በመሆን አገልግለዋል እና እውን ሊሆን የቻለው ስኑ ሊሆን የቻለው በእነዚህ ሰዎች ተሳትፎ ነው። ዛሬ እግዚአብሔር ይመስገን ወጣቶችን ገብተውበታል። የትምህርት ቤቱ የስኮላርሽፑም ውጤት የሆኑ ልጆች የቦርድ አባል ሆነዋል። ለዚህ በዚህ ምክንያት ስኑ ሊሆንልን ቻለ። ውጤታማ ሊሆን ይችላል። ግን የመጀመሪያው ጥያቄ ለልማት ምን ያህል ጥቅም አለ ለምትለው፣ ገና ቀደም ብዬ ነው ይህን ነገር የተገነዘብኩት። እዛም በኋላ እንዳልኩ ደግሞ በስራ ምን በነበርኩበት ጊዜ ያመሳክሩ የሚችሉ ብዙ ነገሮች ተከስተው ስላገኘኋቸው ነው። ዶክተር አብርሃም በምጥን ውይይታችን በርካታ ቁም ነገሮችን ስላጋሩን ለጊዜው ከልብ አመሰግናለሁ። እግዜር ይስጥልኝ ጊዜር ይስጥልኛ ሉላ ስለሰጠኝ የንድል ክብራትና ክብራን የራዲዮ መጽሔት ተከታታዮች ከዶክተር አብርሃም በቀለ ጋር ያደረግነው ቆይታ ዘለግ ያለ ነው። በቀጣይ ፕሮግራማችን እንመለስበታለን አሁን ሆን አሁን በቀደመው የራዲዮ መጽሔት የቅምሻ ወጋችን ካስተዋወቅናችሁ የቅድመ እድገት ትምህርት አዋቂና ከደርዘን በላይም የልጆች መጽሐፍት በእንግሊዝኛና በአማርኛ ቋንቋዎች ከደረሱት ዶክተር ሐዋኒ ንጉሴ ጋር ጀመር ወዳደረግነው ወግ ነው የምንወስዳችሁ። ዶክተር ሐዋኒ የኢዛን መጽሐፍት መሥራችም ናቸው። የምሽቱንም ዝግጅታችንን በቀደመው ምልልሳችን ከቅርብ ጊዜያት ወዲህ በኢትዮጵያ በስፋት እያነጋገረ ከመጣው የሁለተኛ ደረጃ መልቀቂያ ፈተና የወሰዱ የአብዛኞቹ ተማሪዎች ውጤት መገመት ከሚቻለው በላይ እጅግ ዝቅተኛ ሆኖ የመገኘቱ ሚስጥር የሚፈትሹበትን ጥያቄ በማስቀደም እንጀምር። ሰው በጣም ደጋግመው ያነሱትን አንድ ነገር እንደው ፈታ እንድናረግ ፈልጋለሁ። መውደቃቸው እርግጥ ነው። የትምህርት ውጤታቸው እጅግ አሳዛኝ መሆኑ እርግጥ ነው። ግን ወደቁ ማለት እነሱ ላይ ማስቀመጡ የከበደትን እየተናገሩ ነበረ ለማለፍ አይደለም ለመማር የሚያበቃ ነገር በሌለበት እንዲህ ባለው ሁኔታ የእነሱ ውጤት ብቻ ተደርገው መታየት የለበትም፣ እያሉን ነው። አዎ አብሱሉትሊ አንድ ነገር ማሰብ አለብን። ፈተና ልጆችን ስንፈትን እንግዲህ የአስራ ስምንቱን ዓመት ልጆች፣ ልጆች ነው እኔ የምለው ልጆችን ስንፈትን ያ ፈተና እኮ የሚያሳየን አስተማሪ ምን እንዳስተማራቸው ከረኪለሙ ምን እንደሆነ አይደለም። የኢትዮጵያ ኤጁኬሽን ፖሊሲ ምን ያ በሙሉ እኮ ፈተና ውስጥ አለ። አይደለም እንዴ አንድ ልጅ ቢፈተንም ያ ፈተናው ያም በሙሉ አካቶ ነው የሚፈትነው እዚህም ሀገር ለዛ ነው የፈተና ውጤት ሲያዩ ልጁ ወደቀ አይደለም የሚሉት ምንድን ነው የሚያደርጉት ትምህርት ቤቱን ያሉ አይደለም አስተማሪውን ያሉ ለዛ ነው እዚህም ሀገር ብዙ ጊዜ እንደውም አስተማሪዎች ንስተስ የሚባለው ቢኮዝ እነሱ ላይ ያሳያላ አንድ ልጅ ስምንት ሰዓት ወይም አራት ሰዓት ክላስሩም ውስጥ ከተቀመጠ አንድ ነገር ተምሯል ወይም አልተማርም አይደለም እንዴ እሱንም ማየት አለብን ለዛ ነው እኔ ልጆች ወደቁ ማለት በጣም ይከብደኛል እዚህም ሀገር ይከብደኛል በተለይ ደግሞ ኢትዮጵያ ያሉት ተማሪዎች ብዙ ጊዜ ገጠር ውስጥ ይሄዳለው ግን በተለይ ገጠር ውስጥ ያሉት ደግሞ ተማሪዎች አካባቢያቸውን ብናይ የትምህርት ኳልቲውን ብናይ ኳልቲውንም ትተን እንኳን ወንበርና ጠረጴዛውን ብናይ ኦቨር ክራውዲንጉን ብናይ እንዴት ነው እነርሱ ወደቁ የምንለው? የእውነት የኢትዮጵያ ሕዝብ እኛ ውጭም ያለ ነው፣ ምን አድርገናል ብለን ትንሽ ራሳችንን መፈተን ያለብን ይመስለኛል። አንድ ነገር ማስተካከል መቻል አለብን። እንችላለን አይደለ? ወር መቻል አለብን። መጽሐፍ መሆን ይችላል። ክላስሩምን ማስተካከል ይችላል። አንድ ልጅ ማስተማር ይችላል። እና ወደቁ ማለት እነርሱ ጥለን እኛም እንግዲህ ወደ ስራችን እንመለሳለን ማለት ነው። እና አዎ እኔ ራስን መጠየቅ የሚጋብዙ ነገሮች ነው ያነሱት። ዶክተር ሀዋኒ ከተለመደው አስተሳሰብም ወጣ ይላል። የጎበዝ ተማሪዎችን የታታሪ ተማሪዎችን ጥረት ሳና ሳንስ ነው ትልቁን ነገር ነው ሊነግሩን የፈለጉት። ተማሪዎች ለትምህርት የሚበቁበት በየዕለቱ የሚማሩት በትክክል ተግተው ለመማር የሚሞክሩ እንኳን የማያልፉበት ሁኔታ ማለፍ ብቻ ሳይሆን ተምረው ምን እንድንያወቁት እራሱ መጠየቅ ያለበት ቦታ የደረስን ይመስላል። በአዋቂነት እድሜ የሚሰራና የሚደረገውን አሳዛኝ ነገር እንደ ጤናማ ነገር የምንቀበለው ከባድ ሁኔታ ስንመለከት እንደው የመጽሐፍት ነገር ነው እና የምንነጋገረው አንድ የቆየ ነገር ግን መሰረት ያለው የሚመስል አባባል እንዲመረምሩት ልጠይቅ። መጽሐፍ ማንበብ አይደለም መጽሐፍ ያለበት አካባቢ የሚያድግ ልጅ መጽሐፍቱ በመኖራቸው ብቻ የሚያገኛቸው ጥቅሞች ጎልተው ይነገራሉ። በዚህ ሀገር ባህል ውስጥ ያለ ሰፋ ተደርጎ የሚታይ ነው። የቤተ መጽሐፍት ባሉበት አካባቢ መጽሐፍቱን ማገላበጥ እንኳን እድል ያለው ልጅ መጽሐፍቱ ከሌሉበት ቦታ ይለያል ይባላል። እስኪ ያብራሩልን። ምን አይነት መጽሐፍት ናቸው የሚለው እንደተጠበቀ ሆኖ መጽሐፍት እንዲያዩ እንዲያገኙ ለመጽሐፍት ለንባብ እንዲጋለጡ በዚህ ዘመን ደግሞ ሁሉ ነገር ወደ ዲጂታል ወደሚባለው ወደ ስልክ ዞረዋልና ድሎ ያላቸው ሌላ ቀርቶ ህይወታቸውም በጣም የተሻለ ቦታ ያልሆኑም እሱን የማግኘት እድሉ ላይ ሰፋ ሲል እናያለን። ትምህርታቸውን የሚያሳጣቸው እውቀታቸውን የሚያሳጣቸው ነገር ሆኖ የሚታይበትም አለ። ጥቅም ያለውን ያህልና፣ ምንድን ነው ሚስጥሩ? መጽሐፍት ያለበት አካባቢ መኖር ማደግ፣ በቤት ውስጥ እንደ ልብ መጽሐፍ ማየት መቻል በራሱ በጣም ጥሩ ልክ ነህ። እዚህ ሀገር አሁን በጣም ኮንሰንትሬሽኑ ላንጉጅን ሊትሬሲ የምንለው ነው አይደለም? እና ስለ ልጆች የትምህርት ንባብንም አንብበውም ደግሞ እውቀትን ለመቅሰም እንዳልከው አንድ መጽሐፍ ልጅ በተለይ ሄድ ስታርት ኦርጋናይዝ ይሄ ኤርሊ ሄድ ስታርት አለ እዚህ ሀገር። ስለ ሄድ ስታርት ብዙ እዚህ ሀገር የሚኖሩ ሰዎች ያውቃሉ። ልጆችን ከልጅነታቸው ጀምሮ መጽሐፍን መንካት ራሱ መጽሐፍ ሲያነባሁን እዚህ ሀገር አስተማሪዎች የመጽሐፉ ስፓይን ይሉታል። ይሄ ጀርባውን እንዲህ ልጆች እንዲነኩት ያደርጋሉ። ቋንቋውን ሁሉን ነገር ይነግሯቸዋል። ጸሐፊው እሱ እሱ ነው፣ ሰአሊው እንደዚህ ነው። ያ በሙሉ የሚያደርገው አንጎላቸውን ያን እንግዲህ መስመር ይዘረጋል ማለት ነው። የመጽሐፍ ትርጉም ምንድን ነው የሚለው ይሄ እንግዲህ በአንድ ዓመት እንዲህ የምናደርገው ነው። እነዚህ ጨቅላ ልጆች ኢንፈንትስ ንተዋድለርዝ የምንለው ገና እንኳን በጀርባቸው አንዳንድ ነገር መያዝን ባይችሉ ትናንሽ መጽሐፎች አሉ አይደለ? የጨርቅ መጽሐፍ አለ። ለምን አይናችን አንጎላችን የምንሰማው የምናየው ነገር ሁል ጊዜ ሪኮርድድ ነው አክቲቭሊ። ልጆች አሁን አነበብ ችን ግን አንጎል በጣም አድቫንስድ በጣም ነው የረቀቀ ሲስተም ነው ጭንቅላታችን፣ አይደለም ሶ፣ ይሄንን ቋንቋ እንኳን ሲያዩ ምን እንደሆነ ባያቁም አንጎል ያንን ነገር ቀጥቶታል። የሚያወጣው ደግሞ ያ ልጅ አድጎ አንደኛ ክፍል ሲገባ እንስሳት የሚለውን ነገር ሲያይ አንጎል የቀዳውን ማገናኘት ይችላል ማለት ነው። ለዛ ነው ከልጅነት ጀምሮ ልጆች መጽሐፍ ይንኩ፣ መጽሐፍ ይዩ፣ መጽሐፍ ያንብቡ፣ ይሄ የቋንቋ ወይም የተጻፈ ነገር በአይናቸው ይመልከቱ። እኛ ሀገር ጥሩነቱ በተለይ መንገድ ላይ እንኳን ስትሄድ ብዙ የተጻፉ ነገሮች አሉ። በራሳችን ቋንቋ ቢሆን ጥሩ ነው ቢከዝ። ያንን ነገር አይተው ትምህርት ቤት ሲሄዱ ማገናኘት ይችላሉ። ቤትም ሆነ ማህበረሰቡም ውስጥ ሆነ ወጣም ሲሉ ነገሮችን መንካትና ማገላበጥ ቴክኖሎጂ ትንሽ ለልጆች እዚህ ሀገርም ከሁለት ዓመት በታች አሁን አሜሪካን አካደሚ ኦፍ ፒዲያትሪክስ ቴክኖሎጂ ይቅር ይላሉ። ለምን አንድ ነገር ላይ ኢኖንዲ ከማድረግ በላይ ሌላ ነገር ማድረግ አይችልም። መጽሐፍ መንካት አይችሉም፣ መገለባበጥ እንዲህ ማድረግ አይችሉም። ይዘውት መሄድ አለ አይደለ? እንዲህ ስትራች እንኳን አይችሉም። ሶ ያ ነገር ልጆችን እያሳደገ እያበረታታ አንጎልን እየጨመረ ከዛ ደግሞ በእድገት ላይ ቅድም እንዳለው የተመሰረተ መጽሐፎች እዚህ ብዙ አሉ። ሌላው ደግሞ አሁንም በጣም ኮንሰንትሬት እያደረግን የመጣ ነው፣ ጥቁር ልጆች፣ የኛ ልጆች እዚህ ሀገርም እራሳቸውን ማየትም እንዳለባቸው አይደለም መጽሐፍ ውስጥ ለምን ልጅ ስለ ራሱ ተጽፎ ሱፐር ሂሮ ሆኖ ወይም አንደኛ ሯጭ ሆኖ ሲያይ ከዛ መጽሐፍ ጋር ይገናኛል። ለማንበብ ችሎታው እየጨመረ ይሄዳል ማለት ዶክተር ሀዋኒ የመጽሐፍት እና የልጆች እድገትን እየተነጋገርን ያለ ነው። የማይመለከተው ሰው ያለ አይመስለኝ። ልጆች ያላቸው ወላጆች፣ ለልጆቻቸው፣ ቤተሰብ ካለ ወንድም እህት፣ የእህት ልጅ፣ የወንድም ልጅ ሁሉንም ይመለከታል። ዛሬ ዛሬ ደግሞ ገፋ አድርገን እንደምናየው ነው የሀገር መሰረት እነኚህ ልጆች ላይ የሚደረገው ነገር መሆኑን እየተነጋገር ነው እና ምንም መጽሐፍ በሌለበት ወይም የህፃናት መጽሐፍ ምንት በሚባሉበት ደረጃ ባሉበት እንደ ኢትዮጵያ ባለ ሀገር የእርሶ አይነት በር ከፋችነት መንገድ አሳይነቱ በመጽሐፍቱ ብቻ ሳይሆን ሌሎችም እንዲያደርጉ በማበረታታት መንገድም በማሳየት ጭምር ነው። እና እስኪ በጣም መሰረታዊ ከሚመስሉ ለህፃናት ለልጆች የሚጻፉ መጽሐፍት ላይ ሰዎች ድም አንዳንዶቹን ነካነካ አርገዋቸዋል። እንዴት ነው ርዕሱን የሚመርጡት? እንዴት ነው መጽሐፍ የሚጽፉበትን ሁኔታ የሚያስቡት? አንድ ሰው ጥሩ የስነ ጽሁፍ ችሎታ ኖሮት የማስተማርም በተወሰነ ደረጃ እውቀቱ ኖሮት ነገር ግን የልጆች መጽሐፍ መጽሐፍ አይችልም። እና የግድ ቋንቋና ስነጽሁፍ ችሎታ ስላለው ብቻ ምን አይነት ነገሮች ማሰብ አለበት? በምን አይነት ሂደት ውስጥ ያልፋል? እንደውም በጣም መሰረታዊ የሚመስሎትም ቢያጋሩም? እሺ በጣም ጥሩ። አዎ እኔ የምመክረው አንደኛ ነገር ብዙ ልጆች መጽሐፍን ማየት ጥሩ ነው። የእውነት ማየት ስዕላቸውን እንዴት እንደተሰሩ። ሌላው ደግሞ አለመፍራት ውስጥ ካለ ፍላጎቱ ካለ መጽሐፍ እና ግን እኔ በፊድባክ በጣም አምናለሁ። ማለትም ሌላ ምስ ወጋ ልኮ ልጆችን እንኳን አሳይቶ ምን ይመስላችኋል ማለት መጽሐፉ የተጻፈላቸው ልጆች ራሳቸው ያን መጽሐፍ እንዴት እንደሚያዩት እንዲገመግሙ ማለት ነው። ልጆችንም አዎ፣ እነርሱ ልጆች በጣም እውነተኛ ናቸው፣ በረንብ ይናገራሉ። ልጆችንም ማሳይቶ ምን ይመስላችኋል ማለት አዋቂንም ማሳየት በተለይ በእኛ ቋንቋ ስንጽፍ በጣም ጥቅ የሆነ ቋንቋ ነው። በፊደል የሚጻፉት ነገሮች ነው። አንድን ነገር እንኳን ለቀቅና ያዝ ማድረግ ስትጽፈውም፣ ሰው እንዴት እንደሚያነበውም ማየት፣ እሱን እሱን ከአዋቂ ሰው ጋር አንዳንዴ ማገናዘብ እና አሁን የእውነት ኢትዮጵያ ውስጥ ቅድም እንዳልከው አለ ብዙ የልጆች መጽሐፍ፣ የትምህርት መጽሐፍ የሚጽፍ ሰው ያስፈልጋል በጣም ብዙ ስንጽፍ ግን ሁላችንን ምንንም አካቶ ማለት ነው። ይሄ ኢንተንሽናችን አለ አይደል፣ ሙከራችን ለምንድን ነው የሚለውን እና የማራመድ የትምህርቱን የእድጌቱን ነገር ለማራመድ ከተዘጋጀን፣ እንደዚህ ሀገር እዚህ ሀገር ጸሐፊ ነው ያለው አይደል? የልጆች መጽሐፍ በተለይ ገብተን ከላይ እስከታች ነው የምናየው። ኢትዮጵያ ውስጥም እንደዛ ምኞቴ ነው። ብዙ ሰው ጽፎ ብዙ ታሪኮች አሉ። በእኛ አፍ፣ በኛ ምላስ መጻፍ ያለበት በኛ አስተሳሰብ አለ አይደለም? የውጩን ማምጣት ጥሩ ነው፣ እንደ አዲሽን ግን የኛ መጀመሪያ ቢሆን የእኛ ፋውንዴሽን ቤስ ላይኑ ቢሆን እና የሌላውንም እያካተትን ብንሄድ፣ ለዛ ደግሞ እኔ ማምነው። በጣም ብዙ ጎበዝ ወጣቶች አሉ። ኢትዮጵያ በጣም ብዙ ጎበዝ ወጣቶች አሉ። ብዙ መስኮች አሉ። ብዙ መስኮች አሉ። ቴክኖሎጂ አለ። ብዙ ነገሮች አሉ። ግን የልጆችንም ነገሮች ጋር ትንሽ አስበው ወደዛም ቢገቡ ደስ ይለኛል። ወጣቶቹ እንደ ስራ አይተውት ማለት ነው። እንደመለስ ተስፋ አለ። ዶክተር ሀዋኒ እንግዲህ የመጽሐፍት ጉዳይ ስንነጋገር ህጻናቱን እና ወላጆቻቸውን ብቻ ሳይሆን መምህራኖቻቸውንም እናስባለን። እርስዎ መምህር ኖት። ይበልጡን ደግሞ በህፃናትና ልጆች ትምህርት ላይ የተለየ ትኩረት ሰጥተው የሚሰሩ ባለሙያ ኖት። ቀደም ብዬ በመግቢያ የጠቀስኳቸውን ስራዎች ይሰራሉ። በሙያውም ብዚህ በሚሰሩበትም መደበኛ የለት ተለት ስራውም እሱ ነው። በኢትዮጵያም በተቋም ደረጃ አዘጋጅተው ከብዙዎች ጋር በመተባበር ስራዎችን ይሰራሉ። በመምህራንም ረገድ እንግዲህ ይሄው የትምህርት ስርዓት እና መምህራኑንም የሚያፈራው መምህራኑም ያልተቀበሉትን መልሶ አይሰጡም። በዚሁ መንገድ ያለፉ ናቸው። ለራሳቸው ያላቸው ነገር ውሱን ሊሆን ይችላል። ሁሉንም ባይሆን፣ ያን ትልቁን ስዕል በምናይበት ጊዜ ያን ከግምት ማስገባት ይጠይቃል እና ለመምህራኑስ መመሪያ እንደሚባለው አይነት ምን አይነት ነገር ያስፈልግ ይሆን? የልጆች መጽሐፍት ክፍተቱን ለመሙላት የሚሞክረውን ያህል ለመምህራንስ ምን ሊደረግ ይችላል? መምህራኑ ልጆቻቸውን ተማሪዎቻቸውን እንዴት መያዝ እንዳለባቸው በዚያ ጨቅላ ዕድሜ በልጅነታችን የምናስታውሰው ቅጣትን እንደሚጨምር በአሁኑ ዘመን ተቀባይነት የለው የአስተማሪና የልጅ ግንኙነት ትንሽ አስቸጋሪ እንደነበር ነው ትዝ የሚለን እና በልጅነታችን ጥሩ ጥሩ አስተማሪዎቻችን የምንወዳቸውን አንረሳቸው። ምን ይታዩታል? የሚያበረታታ አስተማሪ በስራችን የወደደንን ትልቅ ከሆነ በኋላ ሁሉ እናስታውሳቸዋለን። ስለ መምህራንስ ምን ይላሉ? አንዳንድ ነጥቦችን ቢያጋሩ ነው። ልክ ነ እኔም ራሴ አሁን ስታወራ የመጀመሪያ ይሁን የኪንደር ጋርደን አስተማሪ ትዝ አለችኝ። ልክ ነው፣ አስተማሪ በተለይ ሁለት ሶስት አራት አምስት አመት የምናገኛቸው አስተማሪዎች እንደ ሌላው ኤክስፒሪየንስ ምሰሶ ናቸው። አይደለም ሲያነብልን ትዝለናል። ዋን ነገር ሲሉን ትዝለናል። ወይ ሲያቅፉን፣ ሲቀጡንም ትዚለናል ሁሉ ነገር ትዚለናል። አንጎላችን በጣም ክፍት ስለሆነ ለኤክስፒሪየንስ የልጅነት ትምህርት ወይም የቅድመ አንደኛ ደረጃ ትምህርት ላይ ልጆች የእውነት የእውነት አእምሮ ክፍተታቸው በጣም ሰፊ ነው። አይደለም ሶ ምን እንክተትበት ብለን ብናስብ ጥሩ ነው። ትምህርት ልጆች የሚማሩት በልባቸው ሲገባ ነው። ላለው ብዙ ጊዜ እኛ በዚህ ነው በዚህ የሚገባው ከሁለት ከሶስተኛ ክፍል በኋላ ነው። ከዛ በፊት ልጆች የሚማሩት መጀመሪያ በልባቸው ነው። ሰው መጽሐፍ ስናነብ፣ የእውነት ስንጫወት፣ ኢብን ስናቅፋቸው ያ በሙሉ ስሜታዊ ነክ ነገሮች ናቸው። መጽሐፋችንንም ስንጸፍ እሱን እየነካን ነው። እንዴት ነው ልጆች ጋር ይህ መጽሐፍ ሲነበብ መጀመሪያ በልባቸው ገብቶ ወደ አንጎላቸው የሚሄድ ብዙ ጊዜ እዚህ ሀገር ትንሽ ያጠፋ ነውም የጠፋው ትምህርትን በዚህ ማንቆርቆሪያ ለኢትዮጵያ አስተማሪዎች። ብዙ ጎብዝ አስተማሪዎች አሉ። እውነት ብዙ እኛም የምንሰራበት አካባቢ የምናውቃቸው ልጆችን ስናስተምር፣ በጨዋታ በሳቅ በመጽሐፍ ስለ እንስሳ እንኳን ስናወራ እንደ እንስሳ እንጩህ ማለት አላይደለ ማያያዝ ነው ስለ ቡና ስናወራ ስንት ቡና እናታችሁ ጠጡ፣ ዛሬ አባታችሁ ጠጡ፣ አተላውን አምጡ ላይ ነው። እንደዚህ ላይደለ እያያያዝን አንድ ላይ እንዴት ነው እያሰፋን እየጻፍን፣ ስን እየሳልን፣ በስን እየተጫወትን ያ ነው የቅድመ ልጅነት ትምህርት የእውነት ትምህርት። ክላስሩም ውስጥ ልጆች ይማራሉ በቾክ እና በቦርድ በልጅነታቸው። ለእኔ ከብደኛል። እኔ በጣም በልጆች እድገት አምናለሁ። እድገትን የሚነግረንን እሱን ተከትለን ማስተማር እንዳለብን አምናለ። ለእሱም ደግሞ ግን አሉላ የሚቸግረው ቅድም ያነሳኸው ነገር ነው። የኢትዮጵያ ትምህርት ምንድን ነው የሚለውን ነገር ገና አላወቅ ነው አይደለም። ስለዚህ ይከብዳል። አንዳንድ ጊዜ አስተማሪዎች ምን ማድረግ አለባቸው ስንል አው በሀሳብ ቴዎሪን፣ ፕራክቲስን፣ ፖሊሲ ኦፍኮርስ እንደዚህ ተንትነን ማስቀመጥ እንችላለን ግን ደግሞም እነርሱ ራሳቸው ይህንን ለውጥ ቢመሩ ምን ይመስላችኋል? ክላስሩምን መምሰል አለበት፣ እንዴት እንደግፋችሁ የሚለውንም ነገር ብናካትት ጥሩ ነው። ዋናው ለመልሱ ግን ልጅ የሚማረው በልቡ ቅድም እንዳል ነው ከታች ወደ ላይ ነው እንጂ ከላይ ወደ ታች ብዙ ነገር እኛም ላይ አይሰራም። ስለዚህ እሱንም ማሰብ አለብን። ነው ግሩም ነው። ይሄን ውይይት የሚከታተሉ ተመልካቾቻችን፣ አድማጮቻችን ስለትምህርትም ግድ የሚላቸው ሌሎች ከእነኚህ ካነሷቸው ጥሩ ጥሩ ሀሳቦች ጋር ራሳቸውን የሚያዛምዱ ይመስለኛል። የቅድመ እድገት ትምህርት ጋር እንመለስና በዚያ ጨቅላ እድሜ የሚሰጠው ትምህርት የተለየ ትኩረት የሚገባውን ያህል የልጆችን አእምሮ መንከባከብንም የሚጨምር ይመስላል። በተለየ ስሜት በጥልቀት መከታተልን ይፈልጋል። ሁሉም ሰው እንደዛ ይችላል ማለት ባንችልም፣ ለእርሶ ግን እንደው ህፃናትን ማስተማር ህፃናትን መውደድን ግድ ሊሆን እንደ ማንኛውም ስራ መውሰድ ቀላል ስላልመሰለኝ ነው። የተለያየ ጠባ ያላቸው በተለያየ ሁኔታ ውስጥ ያሉ ልጆችን አንድ ቦታ ማግኘትን ይጋብዛል። በዛ ሁኔታ ውስጥ እናገኛቸዋለን። የልጆቹን ሁኔታ፣ ስነልቦና፣ ቀናቸውን ቤት ውስጥ ምን እንደሆኑ ያን ሁሉ መፍቀድ ይጠይቃል። የአስተማሪ የራሱንም ፈተናዎች እንዳለ ይዞ ማለት ነው። እዛ ቦታ ሲያገኛቸው እና ልጆችን መውደድ የግድ ሊሆን ወይም ስለ ልጆች እንደው ከዚህ ቀደም ግድ እንኳን ከሌለው አሁን ስራዬም የሙሉበት ሁኔታ ይጠይቃልና የተለየ ትስስር መፍጠር አለብኝ የሚለውን ማሰብ አለበት። አንድ የጨቅላ ታዳጊ አዎ፣ ከልጆች ጋር መስራት ስናቅድ ማለት ነው። ብዙ ጊዜ ከልጆች ጋር መስራት ሁሉም የሚችል ይመስለዋል። የእውነት እዚህም ሀገር እውነት አንድ ነገር ካልሆነ በቃ ልጆች አስተምራለሁ የሚል አለ። አይደለ ቢከዝ ከአምስት አመት በታች ብዙም የሚያስፈልጋቸው ስለማይመስለን ነው። ሁሉም ሰው ከልጆች ጋር መስራት ወይም ከልጆች ጋር በቃ አብሬው ከሆንኩ አንዳንድ ነገር እነግረዋለሁ። ግን አክቹሊ ከልጆች ጋር መስራት በጣም ብዙ ብዙ እያነሳ ሆነ ማፍቀር፣ መውደድ ብቻ ሳይሆን ልጆች ማንነታቸውን ይገባዋቸዋል ወይ የሚለውን ነገር አለ። ልጆች አስተማሪያችን ናቸው። ብዙ ጊዜ ብለው ነገር ነው። እኛ አስተማሪ ነን ብለን ስንገባ ልጆች ናቸው የሚያስተምሩን፣ እውነት ለመናገር አይደለ። ሰው ራሳችንን ዝቅ ማድረግ እንችላለን ወይ? በባህላችን ልጆችን እንደ አስተማሪ እናያለን ወይ? ልጆችን እንንከባከባለን ስንል እኛ ባሳለፍነው የምናንከባከባቸው ወይስ እነርሱ በሚፈልጉበት መንገድ? ቅድም ያነሳኸው ነገሮች አሉ። ልጆች ጸባያቸው ራሱ አሁን ይሄ ጸባይ ተምፐረመንት የምንለው በስድስትና በሰባት ወር ነው የሚወጣው። አስተማሪዎቻችን በስድስትና በሰባት ወር አስተማሪዎቻችን እሱን ያውቃሉ ወይ? ሁለት ዓመት ደግሞ ሲሆናቸው፣ ልጆች በጣም ፈታኝ ዕድሜ ላይ ነው። ሁሉንም ነገር ማድረግ ይፈልጋሉ። ሶ ቅድም የጠየቅከው አስተማሪዎች ሲመጡ፣ እዚህ አካባቢ ይህም በሙሉ ያውቃሉ ብቻ ሳይሆን አሉላ አስተምረ ናቸዋል ወይ ይህን ነገር በሙሉ ሰጥተናቸዋል እውቀቱን፣ ልምዱን በየጊዜው ደግሞ የሚያስፈልገውን ነገር ድጋፍ። ኢትዮጵያ ብቻ ሳይሆን እውነት ለመናገር እዚህ ሀገርም እንኳን የልጆች እድገት አስተማሪዎች ብዙ ብዙ ብዙ ችግር አለበት። ላነሳኸው ጥያቄ ነው። ከዚህም ሀገር አይ እንችላለን ብለው ስለሚገቡ ማለት ነው። እሱን እሱን ማሰብ አለብን። ኢትዮጵያ ደግሞ ስንሄድ አሁን አሁን ባለው ሁኔታ እንበል በጦርነት በድርቁም ሆነ በመፈናቀልም ሆነ የምግብ ውድነት ጀስት የቀን ኑሮ ያለው ጫና፣ በተለይ ደግሞ ከከተማ ወጣ ስንል አንዳንድ ቤተሰብ ልጆቻቸውን ሸንኮራ አገዳ አብልተው ነው የሚያስተኙት። እንግዲህ አስበው፣ ያ ልጅ እንዴት ነው ትምህርት ቤት መጥቶ የቅድመ ልጅነቱን ተ ግን ፈተናም ተፈትኖ ወደቀ የምንለው ምግብ ነው አይደለ፣ አንደኛው አንጎላችንን የሚያጋብረው በልጆች ደግሞ ስናየው በጨቅላ ከአምስት ዓመት ወይ ከስምንት ዓመት በፊት ላሉ ልጆች በዛ በእድገት ዘመን የአስተማሪ ራሱም ደግሞ አስተማሪው ራሱ ተረድቷል ወይ ድጋፍ ተሰጥቶታል ወይ የሚያስፈልገው ነገር ሆኗል ወይ? አስተማሪ ስንደግፍ እኮ ልጆችንም በተዘዋዋሪ እጅ ደግፈናል ማለት ነው አይደለም። እሱን እሱን የምናስብበት የእውነት ትኩረት የምንሰጥበት ከንግግር ውጭ በየጊዜው ማውራት አይጠቅምም ወይ፣ በየጊዜው ካወራን ስለ ልጆች እድገት ከመፍትሄ ጋር አያይዘን ይህን ይሄን ይሄን አደረግን እናደርጋለን ሳይሆን እያደረግን ነው የሚለውን ነገር ማሳየት ብንችል ጥሩ ነው ብዬ ነው ልጆች የሚማሩበትን የልጆችን ፍላጎት ስናገናዘብ ፈጥኖ የማይታይ ነገር ግን በኩል ደረጃ አስፈላጊ የሆነ በተለየ ሁኔታ ውስጥ ያሉ ህፃናትና ልጆች የሚታዩበት እዚህ ሀገር የተለየ ፍላጎት ያላቸው የሚባሉ ተማሪዎች አሉ። በጤና ሁኔታ ይሁን በአሉበት ሁኔታ በእድገታቸው ይሁን የእነሱን ፍላጎት ያካተተ ትምህርት ሊሰጥ ይሞከራል። ለኢትዮጵያ በጣም ሩቅ ይመስለኛል። መምህራኖችም ሌሎችም የፖሊሲ ሰዎችም ሀሳብ ደረጃ እንኳን ማካፈል እድሉ ስላለ ነው። ከኢትዮጵያ የተጨባጭ ሁኔታ ጋር ስለሚሄድ አይደለም አንዳንዴ መሰረታዊ የሆኑ ነገሮች የሚያስፈልጓቸው መስማት የተሳነው ልጅ፣ አይነ ብርሃን የሌለው በተለየ ሁኔታ መንከባከብ ትምህርቱን እንዲያገኝ ማድረግ ማህበረሰብ ግዴታው መሆኑን እንኳን ብዙ አናገናት የልጁ ወይም የቤተሰቡ ችግር አድርገን የምንተውበት ጊዜ አለ። ከዛስ አንጻር እንደው ምን አይነት ሀሳቦችን ሊፈነጥቁ ይችላሉ በኢትዮጵያ አቅምና ሁኔታ? እሺ ወደ መጽሐፏ እንዴ ልሰድህና ወደዚህ አንደኛው መጽሐፍ የጻፍነው በዚህ አኳያ ስለሆነ ነው። በመጀመሪያ ልጅ ነኝ የሚለው ፈርስት አመ ቻይልድ የሚለው ከሱ ጋር የተያያዘ ነው። ብዙ ጊዜ ይሄ መጽሐፍ ቺልድረን ዊት ኦቲዝም በሱ ጋር የተመሰረተ ቢሆንም ጽሑፉ ወይም አጻጻፉ በልጁ ድምፅ ነው እና ልጁ ነው ጽሁፉን የሚጽፈው፣ ልጁ ነው ስሜቱን የሚናገረው። አሁን ያነሳኸው ልጆችንም እንደ ልጅነታቸው መጀመሪያ ማየት እንዳለብን፣ ሰው አንድ ልጅ አይኑ ላይ ይችላል፣ ድምፅ ላይ ሰማ ይችላል። አንዳንድ ነገር ማገናዘብ ወይም ነው የአእምሮ አስተሳሰቡ ለየት ሊል ይችላል። ከዛ በፊት ግን በማህበረሰብ እነዛን ልጆች መጀመሪያ እንደ ልጆች ማየት አለብን፣ እንደ ራሳችን ልጆች ማለት ነው። ልጆችን እንደ ልጆች ማየት ከጀመርን አሁን እንዳልከው አካተን አብረን መስራት መማር መኖር የሚለውን ነገር ከፈት እናደርገዋለን። እነርሱን አጠንክረን እያየን ማለት ነው። ዲስብሊቲ ሁሉም ጋር አለ፣ ሁሉም ልጆች ጋር። እኔ ከልጆች ጋር ነው የምሰራው። ማንም መቶ ፐርሰንት አይደለም ሰው፣ እንደዛም ማሰብ አለብን። ዶክተር ሀዋኒኑ ጊዜ የማሳችሴትስ ግሎባል ዩኒቨርሲቲ የቅድመ እድገት ወይም የታዳጊ ልጆች ትምህርት ፕሮግራም ሊቀመንበርና ተባባሪ ፕሮፌሰር በአስራ ስድስቱ የኢዛም መጽሐፍት ስራዎች መነሻነት ላደረግነው ቃለ ምልልስ ለነበረን ቆይታ አመሰግናለሁ። በሌላ መሰል ትምህርት ነክርስ መልሼ በቅርቡ እንደማገኝ ተስፋ አድርጋለሁ። በአሁኑ ጊዜ ሪስጥልኝ እኔም አመሰግናለሁ። አድማጮች አሁን የአዲስ አበባው መስኮት ሊከፈት ነው። ንጉሴ አክሊሉ መሰንበቻውን ወደ አራት ኪሎ ብቅ ባለበት ወቅት የገጠመውን መነሻ በማድረግ ከ49 ዓመታት በፊት የነበረን ሁኔታ በማስታወስ ከሙዚቃው ሰው ኢሳቅ ባንጃው ጋር ያቀናበሩትን እንካችሁ ይለናል። አድማጮቼ እንዴት ሰነበታችሁ? የባንዲራ ቀን በተከበረ ማግስት ዘንድሮ የ137 ዓመት ዕድሜ ካስቆጠረችው አዲስ አበባ አራት ኪሎ ብቅ ብዬ ነበር። አዲሱን የኢትዮጵያ ፕሬስ ድርጅት ህንፃ ሽቅ ብያየሁ፣ ዝቅ ስል ባንዲራችን የሚለውን በሕብረ ቀለማት ያሸበረቀውን ታሪካዊ ጋዜጣ ተመለከትኩ፣ አነበብኩት። ጥቅም የሞላበት የዚህ ጋዜጣ ታሪክ ቀጥሎ የተጻፈው ነው ይልና ግርማዊ የኢትዮጵያ ንጉሠ ነገሥት ወደ ሀገራቸው ለመመለስ ሲዘጋጁ በሰነበቱበት በካርቱም በሱዳን ከተማ መታተም ጀመረ ይላል ጋዜጣው። ሀያ ስምንት ጊዜ ቅዳሜ ቅዳሜ በየሳምንቱ ይወጣ እንደነበርም ይተርካል። ከሰማንያ ሦስት ዓመት በላይ እድሜ ያለው ይህ ጋዜጣ በአጤ ምኒልክ ጊዜ ከነበረው አይምሮ ከተሰኘው ጋዜጣ እንግዲህ ቀጥሎ ለኢትዮጵያችን እና አዲስ ዘመንን ቀድሞ የመጀመሪያው ጋዜጣ ነው ለማለት ይቻላል። በነገራችን ላይ የባንዲራ ቀን ከ82 ዓመት በፊት በየዓመቱ ጥር 12 ቀን የሰንደቅ ዓላማ ቀን እየተባለ በብሔራዊ ደረጃ ይከበር ነበር። ከቃና ዘገሊላ በዓል ጋር ጨዋታን ጨዋታ ያነሳዋልና ከአዲሱ ኃይሌ ገብረሥላሴ ግራንድ ሆቴል ውስጥ የሆቴሉ ሰራተኞች በየዕለቱ ከጠዋቱ 12 ሰዓት ላይ የኢትዮጵያን ሰንደቅ ዓላማ ይሰቅላሉ። ማታ ደግሞ እንደዛው ሰብሰብ ብለው ብሔራዊውን መዝሙር እየዘመሩ ሰንደቅ ዓላማውን ያወርዳሉ። አሁን ደግሞ ከዛሬ 49 ዓመት በፊት በንጉሠ ነገሥቱ መንግሥት ዘመን በትምህርት ላይ የነበሩ ወጣቶች ዛሬ በመላው ዓለም የሚገኙ በተለይም ደግሞ ይህንን የአሜሪካ ድምፅ ሬዲዮ ቪኦኤን በማዳመጥ ላይ ያሉ የቀድሞ ተማሪዎች የሚያስታውሱት አንድ ትዝታ ልቀሰቅስ። ከዛሬ የአርባ ዘጠኝ ዓመት በፊት ተማሪዎች ሆነን እንግዲህ ድሮ ድሮ ጠዋት ባንዲራ ስንሰቅል በሰልፍ ደሙን ያፈሰሰ ልቡ የነደደ እያል እንዘምር ነበር። ማታ ደግሞ ሰንደቅ ዓላማው ሲወርድ ተጣማጅ አርበኛ በአገር መውደድ ቀንበር ገዳይ ድል አድራጊ ደም መላሽ ወታደር እያል ሰንደቅ ዓላማውን እናወርድ ነበረ። ሰዎች በመንገድ ላይ ሲሄዱ በመኪናም ሲሄዱ ልክ እዚህ አስራ ሁለት ሰዓት ላይ ቆመው ነበረ ባንዲራው ሲወርድ የሚመለከቱትና ይሄ ልዩ ትዝታ ነበረን። በአሁኑ ጊዜ የሰንደቅ ዓላማን በተመለከተ የሚዘመረው የኢትዮጵያ ብሔራዊ መዝሙር ነው፣ እንደ ሰንደቅ ዓላማ መዝሙርም ተደርጎ የሚዘመረው። በእኛ ጊዜ ግን መንግስትን ለዳዊት ቡራኬል ሴም እያን የምንዘምረው ነበረን። የዜማው ደራሲ ርዕሰ ደብር ቤተ ማርያም ዘወልዴ ታዕካ ነገሥቱ የተፈሪ መኮንኑ የመዝሙር መምህር ነበሩ እና እኔና የሙዚቃው ሰው ይሳቅ ባንጃው ደግሞ ተነጋገርንና የመጀመሪያዎቹን ግጥሞች ለውጠን ለምን የዛን ጊዜውን ትውልድ ተማሪዎች ትዝታ እንቀሰቅስም ብለን ይህንን በመንግስት ለዳዊት ዜማ ኢትዮጵያ፣ ኢትዮጵያ ኢትዮጵያዊ፣ ብለን ይስሐቅ በሙዚቃ አቀነባበረው። እንደ ታሪካዊ ማስታወሻ እንደ መዘክር አድርጋችሁ ውሰዱት። ተቀበሉን። ሲያክሊሉን ለዝግጅቱ እናመሰግናለን። የራዲዮ መጽሔት የአድማጮች መስኮት ነው ሰዓቱ የራዲዮ መጽሔት ዝግጅት በተጠናቀቀበት ሰዓት ላይ የደረሰን አስተያየት ነው። ጸደይ አካሉ የተባሉ አድማጫችን ናቸው። ለፕሮግራሞቻችን ያላቸውን አድናቆት በስፋት ዘርዝረው አስተያየታቸውን ያደረሱን እናመሰግናለን። ዝግጅታችንን ካገባደድን በኋላም ስለነበር አስተያየታቸው የደረሰን ላቀረቡልን ጥያቄ የሚሆነውን ምላሽ በዛሬው ዝግጅታችን ማካተት ባለመቻላችን ይቅርታ እየጠየቅን በመጪው ፕሮግራማችን የምናስተናግድ መሆኑን ከወዲሁ ለመግለጽ እንወዳለን። ለአሁኑ ግን አድማጫችንን ጸደይ አካሉን ለመልካም አስተያየታቸውም ሆነ ለተሳትፏቸው እናመሰግናለን። ውድ የራዲዮ መጽሔት አድማጮች ለምሽቱ ያሰናዳነውንም በዚሁ መቋጨታችን ነው። የኢሜይል አድራሻችንን ለማስታወስ ሆርን አት ቪኦኤ ኒውስ ዳት ካም የስልክ ቁጥራችን 202 2059942 የውስጥ መስመር 14 ነው። ጻፉ፣ ደውሉልን። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽት 3 ሰዓት እስከ 4 ሰዓት በ2225 እና 31 ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽት 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ በዚሁ ተሰናበትኩ። ሰላም። Hãy subscribe cho